የኢትዮጵያ መንግስት በሀገሪቱ ሙሉ ለሙሉ ያቋረጠውን የኢንተርኔት አገልግሎት መልሶ እንዲያስጀምር የተለያዩ የሰብአዊ መብቶች ተሟጋች ድርጅቶች ጥያቄ አቅርበዋል። መንግስት በበኩሉ አገልግሎቱን ያቋረጠው የጥላቻ የሁከትና የግድያ ቅስቀሳ መጠቀሚያ ስለሆነ ነው ብሏል። በኢንተርኔት የሚወጡ መረጃዎች ምን ይመስላሉ? ዌብሳይቶችና ማህበራዊ መገናኛዎች ላልተገባ ጥቅም በሚውሉበት ጊዜስ መንግስታት ምን አይነት እርምጃዎች ሊወስዱ ይገባል ስትል ባልደረባችን ስመኝሽ የቆየ የሰብአዊ መብቶች ተከራካሪዎችንና ጉዳዩ የሚመለከታቸውን አካላት አነጋግራ የሚከተለውን ዘግባለች። ዮሐንስ ሞላ የሥነ ጽሁፍ ባለሙያና በማኅበራዊ ድኅረ ገጾች ላይ በሚነሱ የተለያዩ ጉዳዮች ላይ ሀሳቡን በመግለጽ የረጅም ጊዜ ተሳታፊ ነው። ከሰሞኑ ግን ዮሐንስ ማህበራዊ ድረ ገጾች ላይ የሚታየው ሐሳብን መግለጽ ሳይሆን የጥላቻ መረጃዎችን ማስተላለፍና ህብረተሰቡን እርስ በርስ የሚያጋጭ መልእክቶች ናቸው ይላል። ግልጽ የሆኑ አሁን በሚዲያ ሲነገሩ ሊያሳቀቁ የሚችሉ ምክንያቱም የእነሱን መልእክት ማስተጋባት ነው። አሁን እንደዚህ እንደዚህ የሚሉ ብልሽ ግን እነ ከሌን ሂዱና፣ እንደዚያ ያድርጓቸው፣ እሳት አንድዱ፣ ይከብዳሉ ቁረጡ፣ እንደዚህ በሉ የሚሉ በግልጽም ጥላቻ የሆኑና ከጥላቻም አልፎ ደግሞ ጥቃትን የሚያስተላልፉ ናቸው። ባለፈው ሳምንት የታዋቂው ኦሮምኛ ድምፃዊ ሀጫሉ ሁንዴሳን መገደል ተከትሎ የኢትዮጵያ መንግስት የኢንተርኔት አገልግሎት ሀገሪቱ ውስጥ ሁከትን ለመቀስቀስና ጥላቻን ለማሰራጨት ይውላል በሚል ስጋት ሙሉ ለሙሉ እንዲቋረጥ አድርጓል። ይህን እርምጃ የተቃወሙ ከአርባ በላይ የሚሆኑ አህጉራዊና ዓለም አቀፋዊ የሰብአዊ መብት ተሟጋሽ ድርጅቶች ኪፒት ኦን ወይም ይከፈት የሚል ጥምረት ፈጥረው መንግስት የወሰደው እርምጃ መሰረታዊ የሆነውን መረጃ የማግኘት መብት የሚጥስ ነው ሲሉ የጋራ ጥሪ አሰምተዋል። የጥምረቱ አባል የሆነው አክሰስናው የተሰኘና ተቀማጭነቱን በኬንያ ናይሮቢ ያደረገ የሲቪክ ማህበረሰብ ድርጅት ከፍተኛ የፖሊሲ አስተባባሪ የሆኑት ብርሃን ታዬ፣ መንግስት ኢንተርኔት ለመዝጋቱ ያቀረበው በኢንተርኔት ሊፈጠር የሚችል ያለመረጋጋት ስጋት ተጨባጭ አይደለም ይላሉ እዚህ ጋር የደረስነው እንደት እንዴት ነው የሆነ ሰው ፌስቡክ ላይ ስለተጻፈ ሄዶ ጎረቤቱን ይገላሉ ወይ ለምንድን ነው የሚለውን ኢንተርኔቱን መዝጋት ለውጣ ምንድን ነው ሶሉሽን አይደለም አሁን ያለውን እዚች ጋ ያለችበትን ነገር ሊቀርፍ ይችላል ምናልባት ነገሮችን ሊያስቆም ይችላል ግን ሁል ጊዜ ችግር በተፈጠረ ቁጥር ኢንተርኔቱን ከዘጋን ኢኮኖሚ ሁሉ ነገር ይወድማል። ኢንፎርሜሽን ማግኘት አንችልም። እናንተም ስራችሁ መስራት አትችሉም፣ እንኳን እኛ ማለት ነው። እና ወደፊት ስንሄድ እንዴት አድርገን ነው ልንቀጥል የምንችል፣ እንዴት አድርገን ነው እያመዛዘን መሄድ የምንችለው የሚለውን ነው እነሱ መመለስ ያለባቸው መስራትም ያለባቸው። ወይዘሮ ብርሃን አክለው መንግስት እንደሚለው በኢንተርኔት አማካኝነት ሊደርስ የሚችል ጥፋት ቢኖር እንኳን ኢንተርኔቱን መዝጋት መፍትሄ አይሆንም ሲሉም ይከራከራሉ። ኢትዮጵያ መንግስት ምን ያህል አማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛ ምን ያህል ሰው ሞዴሬተር ቀጥራቸዋል ወይ? ምን ያህሉ ትክክለኛ ያልሆነ ኮንተንት ለምሳሌ ብጥብጥን፣ የሚያነሳሳ ሽብርን የሚያነሳሳ እንዴት አድርጋችሁ ነው የምታወርዱት ብሎ እነሱንም መጠየቅ አለበት። ምክንያቱም ለስድስት እና ለሰባት ሚሊዮን ፌስቡክ ተጠቃሚ ኢትዮጵያ መንግስት የሆነ ነገር በተፈጠረ ቁጥር ኢንተርኔቱን ማጥፋት አይገባውም። ሰዎች ሀሳባቸውን በነጻነት የመግለጽ መብታቸው ሊከበር እንደሚገባ የሚያምነው ዮሀንስ በአሁኑ ወቅት ግን በተለይ በማህበራዊ ድህረ ገጾች ላይ የሚታየው ሀሳብን መግለጽ ሳይሆን የጥላቻ መረጃዎችን ማስተላለፍ በመሆኑ መንግስት የኢንተርኔት አገልግሎትን ማቋረጡ ተገቢ ነው ብሎ ያምናል። ሀሳብን መግለጽ እና ሰዎች በሰላም እንዳይኖሩ ማወቅ ይለያያሉ። እኛም ስለ ሀሳብ ነጻነት ስናወራ፣ ሀሳብን ስለ መግለጽ ነጻነት ስናወራ፣ ሰዎች የመኖር መብት አላቸው። የመናገር መብት እንዳላቸው ሁሉ የመጽሐፍ መብት እንዳላቸው ሁሉ የመኖር መብት አላቸው ከጎረቤት ጋር በሰላም የመኖር ንብረት የማፍራት ያፈሩትን ንብረት ሊተዳደሩበት የመቻል መብት አላቸው። ያንን መብት እየገፈፍንባቸው ነው። አሳሩን በመግለጽ መብት ሹፋል። በአሜሪካ ሀገር የሚገኘው ሀምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትና በተለይ በኢንተርኔትና ማህበራዊ ሚዲያዎች ዙሪያ ሰፊ ጥናትን ያካሄዱት አቶ እንዳልካቸው ጫላ በአሁኑ ወቅት ኢንተርኔትን መዝጋት የመረጃ ነጻነትን ከመገደብ ባሻገር በኢኮኖሚ እንቅስቃሴዎችና አገርን በመምራት ረገድ ውስብስብ ችግሮችን ሊፈጥር እንደሚችል ገልጸው እንደ ህንድ ያሉ ሀገራት ሰፊ የሆነ የሀሰትና የጥላቻ መረጃዎች ስርጭት በሚያጋጥማቸው ወቅት ሊከሰት የሚችለውን የማህበራዊ ቀውስን ለመግታትና የደህንነት ችግርን ለማስቆም ኢንተርኔት መዝጋትን አማራጭ ተደርጎ እንደሚወሰድ ያስረዳሉ። እዚህ ያለንበት አገር አሜሪካ ሀገር እንኳን ዲሞክራሲያችን በኢንተርኔት እና በፌስቡክ የተነሳ ችግር ውስጥ ገብቷል። ስለዚህ ይህን የመረጃ ስርጭት እንቅስቃሴውን እንዴት ሬጉሌት እናድርገው የሚል ውይይት ላይ ናል አይደለም፣ ኢትዮጵያ ማለት ነው። እና መንግስት ሬጉሌት የሚያደርግበት መንገድ ምናልባት ሆስታይል ሆነ፣ መቋረጥ የለበትም ምናልባት ሬጉሌት ማድረግ ያለበት መንገድ ከዚህ በተለየ መንገድ መሆን አለበት የሚል ክርክር ልናነሳ እንችላለን እንጂ ያለው ሁኔታ አስጊ ስለሆነ መዘጋቱ አስፈላጊ ሊሆን ይችላል ብዬ አስባለሁ። ምን መደረግ አለበት ኢንተርኔት አይዝጋ መንግስት ከተባለ ሌላው አማራጭ ሊሆን የሚችለው ምንድን ነው? በተለይ ደግሞ ፖሊስ፣ የተደራጀ እንደዚህ የምንላቸው የህግ ኢንስቲትዩሽኖች ባልተገነቡበት እና ፈጣኝ እርምጃ በማይወስዱበት ጊዜ በተለይ ኢትዮጵያ ውስጥ ሰፊ ተጠቃሚ ያለው በዋናነት ፌስቡክ ነው። ከዚያ ቀጥሎ ኢንስታግራም፣ ትዊተር ነው። እነኚህ የማህበራዊ ሚዲያ አውታሮች ኢትዮጵያ ውስጥ የሚወጡ ይዘቶች፣ ኮንቴንቶች፣ ከኢትዮጵያም ውጪ ባሉ ኢትዮጵያውያን የሚወጡ ይዘቶች፣ ኮንቴንቶች የነሱን ተርምስ ኤን ኮንዲሽን በብዛት የሚተላለፉ ናቸው። ለምሳሌ የፌስቡክን ብንወስዶ ፌስቡክ በፌስቡክ ተርምስ ኤን ኮንዲሽንስ ቫዮለንስን የሚያበረታቱ ሰውን ከሰው የሚያነሳሱ ኑድ የሆኑ በጣም በርካታ ዝርዝሮች አሉት። በእኔ ፕላትፎርም ላይ መኖር የለባቸውም ይላል። ያንን ማድረግ የሚችለው ፌስቡክ ኢትዮጵያ ውስጥ ባሉ ቋንቋዎች ሙሉ ይዘት መማሪዎችን መቅጠር አለበት ያን እንዲያደርግ የሚያስገድድ የሚችለው የኢትዮጵያ መንግስት ነው ያንን ካላደረግ ኢትዮጵያ ውስጥ አክሰስ እንዳትደረግ ማድረግ ይችላሉ ማለት ይችላል የኢትዮጵያ መንግስት መንግስት ዜጎችን ለማፈን ኢንተርኔትን እንደፈለገ እንዳይዘጋ እና ተጠያቂነት እንዲኖረው የህግ የዲሞክራሲና የሰብአዊ መብት ተቋማት የተደራጁ መሆን እንዳለባቸውም አቶ እንዳልካቸው ያሳስባሉ። መንግስት ኢንተርኔትን ከመዝጋቱ በፊት ማሳወቅ ያለበት አካላት እነማን ናቸው? የወሰደበትስ እርምጃ ፍትሐዊ ነው ወይ? ወይም ደግሞ እንደው መንግስት ለስልጣኑ የሚገዳደረ ነገር ስለመጣበት ነው ወይስ በእውነት ስለ ደህንነት ዘግቶ ነው? እንዲህ አይነት እርምጃዎችን የወሰዱ ይሄንን ሬጉሌት ይሄንን ጥያቄዎች አንስተን ይሄን ሬጉሌት የሚያደርግ ነጻ የሆነ ለሕዝብ የሚያገለግል የመንግስት ተቋም መኖር አለበት። በሀገሪቱ ያለው ጸጥታ ተመልሶ ከተረጋጋ በዚህ ሳምንት ኢንተርኔት ተመልሶ ሊከፈት እንደሚችልም የጠቅላይ ሚኒስትሩ ቃል አቀባይ ቢሌኔ ስዩም ባለፈው ሳምንት ገልጸው ነበር። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።